የጀርመን አፍሪቃ የትብብር መድረክ ኮምፓክት ዊዝ አፍሪቃ የተሰኘው ማዕቀፍ አካል ሲሆን ጀርመን ለአፍሪቃ ከምታደርገው የገንዘብ ድጋፍ በተጨማሪ የአህጉሪቱን የኃይል አቅርቦት ፕሮጀክቶች በገንዘብ ለማገዝ የሚያስችሉ አዳዲስ እድሎችን ለመፍጠር የሚዘጋጅ መሆኑን የአፍሪካና የጀርመን የንግድ ማህበረሰብ ገልጿል። የኤሌክትሪክ ኃይል አቅርቦት በአፍሪካ በፍጥነት እያደገ ያለ ዘርፍ ነው። በመሆኑም አፍሪካ በተለይም ኢትዮጵያ ጀርመንን ከመሳሰሉ በዘርፉ የካበተ ልምድ ካላቸው ሀገራት ድጋፍ ማግኘቷ ለኃይል ማመንጨትና ማሰራጨት ስራ ጠቀሜታው የጎላ መሆኑን በውይይት መድረኩ ተሳታፊ የሆኑትና በርሊን በሚገኘው የኢትዮጵያ ኤምባሲ የኢኮኖሚና የቢዝነስ ዲፕሎማሲ ዘርፍ ኃላፊ አቶ እስክንድር ይርጋ ለዲደብሊው ገልጸዋል። ከዚህ አኳያም ከውይይቱ የሚጠበቁ በርካታ ቁም ነገሮች ሰዎች መኖራቸውን አስረድተዋል። ከፎረሙ የሚጠበቁ ዋና ነጥቦች አሉ። እነዚህም ብናይ አንዱ ምንድን ነው፣ ደረጃውን የጠበቀ ወይንም ኳሊቲ ያለው የጀርመን ልምድን እንዴት አድርገን ወደ አፍሪካ የኃይል ማመንጨትና ስርጭት ውስጥ እናስገባ የሚለው ነው። ሁለተኛው ይሄንን እውን ለማድረግ የሚያስችል የገንዘብም የቴክኒክም ድጋፍ እንዴት አድርገን ከጀርመን ወደ አፍሪካ ወደ ኢትዮጵያ እናምጣ የሚለው ነው። ሶስተኛው ይሄን የሚያደርጉ የጀርመን ካምፓኒዎች በትብብር ወይም ፓርትነርሽፕ ረገድ እንዴት አድርገው ወደ አፍሪካ ይግቡ የሚለው ላይ ምክክር ለማድረግ ነው። እንደው አጠቃላይ ይሄ አሁን ውይይት ነው። ውይይቱ ወደ መሬት ሲወርድ እንደ በተጨባጭ ለኢትዮጵያ የሀይል ዘርፍ የሚያበረክተው አስተዋጽኦ ምንድን ነው? እንግዲህ ኤምባሲው በዚህ ተሳትፎ ለማሳካት ግብ አድርጎ የተነሳባቸው ነገሮች ምንድን ነው? የተሻለ የአሰራር ዘዴ እስኪል የተሻለ እውቀትና ቴክኖሎጂ ያላቸው በጀርመን በኃይል ዘርፍ የረጅም እውቀት ያላቸው ድርጅቶች ወደ ኢትዮጵያ ገብተው በኢትዮጵያን የኃይል ማመንጨትም ሆነ ስርጭት ላይ አስተዋጽኦ እንዲያደርጉ ማድረግ ነው፣ አንዱ ግባችን። ዋናው ይሄ ነው። በኃይል ማመንጨትና ማሰራጨት ስራ የተሰማሩ የጀርመን ኩባንያዎች በአፍሪቃ በኃይል አቅርቦት ዘርፍ እንዴት ይሰማሩ በሚል ውይይት መካሄዱንም አቶ እስክንድር አመልክተዋል። ይህም ኢትዮጵያ የኤሌክትሪክ ሽፋን ለማሳደግና በበቂ ሁኔታ ለዜጎቿ ለማዳረስ የያዘችውን እቅድ የሚያግዝ መሆኑን ጠቁመዋል። ማንኛውም ከግብርና ወደ ኢንዱስትሪ ለሚደረግ ሽግግር የኃይል አቅርቦት ዋነኛ ግብዓት በመሆኑ በዚህ ዘርፍ የሚገኘው ድጋፍ እንደ ኢትዮጵያ ላሉ ሀገራት ወሳኝ ነው ይላሉ። አንድምታው በጣም ሰፊ ነው፣ በተለያየ ደረጃ መታየት የሚችል ነው። በኢትዮጵያ እንግዲህ ከሚሊኒየሙ ልማት ግቦች አንዱ የሀይል አቅርቦትን ለዜጎቻችን ማዳረስ ነው። የሀይል አቅርቦትን በማዳረስ ረገድ ከሀይል ማመንጨት ጀምሮ እስከ ስርጭት በየደረጃ ያሉ የተለየ ስኪል እና የሙያ ብቃት የሚጠይቁ ሂደቶች አሉ። በነዚህ ላይ ጀርመኖቹ የተሻለ ልምድም እውቀትም አላቸው። እሱን እንዲያካፍሉን የማድረግ ነገር ነው። እንደ አቶ እስክንድር ይህ የጀርመን ድጋፍ ሁለቱ ሀገሮች በአጋርነት ተያይዘው የሚያድጉበትን ሁኔታም ይፈጥራል ከዛ ውጭ ግን ጀርመን መንግስትም እንደ ፍላጎት አድርጎ በአፍሪካ የሀይልም ዘርፍ መደገፍ የአፍሪካን ለውጥ ከማሳካት አኳያ ለእኛም ጥሩ ነው የሚል አዋጪ ገበያም ነው የሚል ፍላጎት አሳይተው የተነሱበት ስለሆነ ይሄ የሁለታችንንም ስኬት የሚያደርግ ነው። የጀርመን መንግስት ለኢትዮጵያ የሚሰጠው የአንድ ወገን እንትን ሳይሆን ተያይዘን የምናደርግበት በፓርትነርሽፕ የእነሱም ድርጅቶች ወደ ኢትዮጵያ መጥተው ትርፋማ ሊሆኑ የሚችሉበት አዋጪ መስክ እንደሆነ ስለተለየ ነው። ይሄ እየተደረገ ያለው በጀርመን ሃምቡርግ በዛሬ ሁለት የተጀመረው አስራ ሶስተኛው የሀይል አቅርቦት የትብብር መድረክ የጀርመን መንግስት ተወካዮች እና የጀርመን ባለሀብቶች እንዲሁም ኢትዮጵያን ጨምሮ ከሰላሳ አምስት የአፍሪካ ሀገሮች የተወከሉ ሃምሳ አምስት ተሳታፊዎች የተገኙበት ነው።